የዲ ደብልዩ ዜና አመሰግናለሁ ልደት። ጤና ይስጥልኝ አድማጮች፣ ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆም። በናይጄሪያ ማዕከላዊ ኒጀር ግዛት ታጣቂዎች ባደረሱት ጥቃት በትንሹ ሰላሳ ሰዎች ተገደሉ፣ በርካቶች ደግሞ ታግተው ተወሰዱ። የአካባቢው የፖሊስ ባለሥልጣናት እንዳሉት ሽፍቶች ያሏቸው ታጣቂዎች ካሷን ጂን ወደ ተሰኘች መንደር ገብተው ካደረሱት ጥቃት ባሻገር ሱቆችን ዘርፈው የተቀረውን በእሳት አቃጥለዋል። የየመን ተገንጣይ ቡድን በትንሹ 80 ያህል ወታደሮች ተገደሉብኝ አለ። የደቡብ የሽግግር ምክር ቤት ኤስቲኤስ የተባለው ቡድኑ እንዳለው ወታደሮቹ የተገደሉት በሳውዲ አረቢያ ከሚደገፈው የየመን መንግስት ጋር በነበረ ውጊያ ነው። ለትናንት ቅዳሜ አጥቢያ በአሜሪካ ወታደሮች ተይዘው የተወሰዱት የቬኔዙዌላው ፕሬዚዳንት ኒኮላስ ማዱሮ የእጽ ዝውውር የሽብር ወንጀል ክስ ሊመሰረትባቸው ነው። የፕሬዚዳንቱን መያዝ ተከትለው አሜሪካ በጊዜያዊነት ቬኔዙዌላን የማስተዳደር ፍላጎት እንዳላት ፕሬዚዳንት ዶናልድ ትራምፕ በይፋ ተናግረዋል። ሩሲያ በአውሮፓውያኑ አዲስ ዓመት ሰሞን በዩክሬን ላይ ከሺህ በላይ የአየር ጥቃት መፈጸመን ፕሬዚዳንት ቮልዶሚር ዜሌንስኪ አስታወቁ። ፕሬዚዳንቱ ዛሬ ባወጡት መግለጫ እንደተለመደው የአጋር ሀገራትን ድጋፍ ጠይቀዋል። ጀርመን ውስጥ ጥገኝነት የሚጠይቁ ሰዎች ቁጥር በከፍተኛ ሁኔታ ቀነሰ። ዜናውን በዝርዝር በናይጄሪያ ማዕከላዊ ኒጀር ግዛት ታጣቂዎች ባደረሱት ጥቃት በትንሹ 30 ሰዎች ተገደሉ፣ በርካቶች ደግሞ ታግተው ተወሰዱም። የአካባቢው የፖሊስ ባለስልጣናት እንዳስታወቁት ሽፍቶች ያሏቸው ታጣቂዎች ካሷንጂን ወደ ተሰኘች መንደር ገብተው ካደረሱት ጥቃት ባሻገር ሱቆቹን ዘርፈው የተቀረውን በእሳት አቃጥለዋል። የናይጄሪያ ፖሊስ አቃባይ ዋሲው አቦዩዲን ታጣቂዎቹ ትናንት ቅዳሜ ወደ መንደሯ ገብተው በከፈቱት ዘመቻ 30 ያህል ሰላማዊ ሰዎች ህይወታቸውን ማጣታቸውን ገልጸዋል። በአካባቢው ነዋሪዎች ዘንድ በሽፍትነት የሚታወቁት ታጣቂዎቹ በሰሜን ምዕራብና በሰሜን ማዕከላዊ ናይጄሪያ አንዳንድ ክፍሎች ውስጥ እየተንቀሳቀሱ መንደሮቹን እንደሚዘርፉና ቤዛ ለመጠየቅ ሰዎች አግተው እንደሚወስዱ የፈረንሳይ ዜና አገልግሎት ዘግቧል። በታጣቂዎቹ ብርቱ ጉዳት ከደረሰባቸው ግዛቶች አንደኛዋ የሆነችው የኒዘር ግዛት መሆኗንም ዘገባው አመልክቷል። ባለፈው የህዳር ወር ታጣቂዎቹ በግዛቲቱ በአንድ የካቶሊክ ትምህርት ቤት መምህራንን ጨምሮ ከ300 በላይ ተማሪዎች አግተው መውሰዳቸው ይታወሳል። ታጋቾችን ለማስመለስ በተደረገው ጥረት በሁለት ዙር ማስለቀቅ የተቻለ ቢሆንም ለአጋቾች ቤዛ ይከፈል አይከፈል የተባለ ነገር የለም። የየመን ተገንጣይ ቡድን በትንሹ 80 ያህል ወታደሮች የተገደሉብኝ አለም። የደቡብ የሽግግር ምክር ቤት ወይም ኤስቲኤስ የተባለው የየመን ተገንጣይ ቡድን እንዳለው ወታደሮቹ የተገደሉት በሳዑዲ አረቢያ ከሚደገፈው የየመን መንግስት ጋር በነበረ ውጊያ ነው። የምክር ቤቱ ባለስልጣናት ዛሬ ለፈረንሳይ ዜና አገልግሎት ዘጋቢ እንደነገሩት ካለፈው አርብ ጀምሮ በነበረው ውጊያ ከተገደሉት በተጨማሪ 152 ወታደሮች ቆስለዋል። በተጨማሪም 130 ያህሉ በምርኮ ተወስዷል። የተገንጣይ ቡድኑ አብዛኞቹ ወታደሮች የተገደሉት የሳውዲ መራሹ ቡድን በተለያዩ ወታደራዊ ሰፈሮች ላይ ባደረሰው ጥቃት ነው ተብሏል። በሳውዲ የሚደገፈው የየመን መንግስት ፕሬዚዳንት ትናንት ቅዳሜ ባወጣው መግለጫ የኤስቲኤስ ኃይሎች ማፈግፈጋቸውን ተከትሎ በተፈጥሮ ሀብት የበለጸገውን የአድራሞት አካባቢ ዳግም በቁጥጥር ስር ማስገባቱን አስታውቋል። በሪያድና በአቡዳቢ በሚደገፉ ኃይሎች መካከል አንዱ በሌላው ላይ የበላይ ለመሆን በተፈጠረው አዲስ ግጭት በሁለቱ የባህረ ሰላጤ ሀገሮች መካከል ሲያቀል የተፈጠረውን አለመግባባት አባብሶ መሰንበቱን ዘገባዎች አመልክተዋል። ለትናንት ቅዳሜ አጥቢያ በአሜሪካ ወታደሮች ተይዘው የተወሰዱት የቬንዙዌላው ፕሬዚዳንት ኒኮላስ ማዱሮ የእጽ ዝውውር የሽብር ወንጀል ክስ ሊመሰረትባቸው ነው። ፕሬዚዳንቱን የፕሬዚዳንቱን መያስ ተከትሎ አሜሪካ በጊዜያዊነት ቬንዙዌላን የማስተዳደር ፍላጎት እንዳላት ፕሬዚዳንት ዶናልድ ትራምፕ በይፋ ተናግረዋል። በአሜሪካ ወታደሮች ከባለቤታቸው ጋር ታስረው ወደ ኒውዮርክ የተወሰዱት ማዱሮ በማንሃታን ፌዴራል ፍርድ ቤት የህገወጥ የእጽ ዝውውርን ጨምሮ በርካታ ክሶች ይጠብቋቸዋል፣ ነው የተባለም የማዱሮን መወሰድ ተከትሎ የቬንዙዌላ ከፍተኛ ፍርድ ቤት ምክትል ፕሬዚደንቷን ዴሊሲ ሮድሪጊዞን የሀገሪቱ ጊዜያዊ ፕሬዚዳንት አድርጎ ሾመዋል። ጊዜያዊ ፕሬዝደንቷ ማዱሮ በህብረተሰባዊት ቬንዙዌላን ለመጠበቅ ላደረጉት ተጋድሎ ከማመስገን አልፎ አሜሪካ ፕሬዚዳንቱ ወደ ቤታቸው ትመልስ ዘንድ ጥሪ አቅርበዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ዛሬ ባወጡት መግለጫ የቬንዙዌላ አስተዳደር ከአሜሪካ ጋር መተባበር ከቻለ አብሮ የመስራት ፍላጎት እንዳላቸው አስታውቀዋል። ሩቢዮ ሲቢኤስ ስለተሰኘው የቴሌቪዥን ጣቢያ በሰጡት ቃለ ምልልስ ቬንዙዌላውያን መሪዎች ሁሉንም ነገር በሚያደርጉት ልክ እንመዝናቸዋለን ብለዋል። ይህን የማያደርጉ ከሆነ ግን አሜሪካ በድጋሚ የምትወስዳቸውን እርምጃዎች ለማጤን ትገደዳለች ብለዋል። ይህ ዶይቸ ቬለ ነው። ሩሲያ በአውሮፓውያኑ አዲስ ዓመት ሰሞን በዩክሬን ላይ ከሁለት ሺህ በላይ የአየር ጥቃት መፈጸሟን ፕሬዚዳንት ቮሎዶሚር ዜሌንስኪ አስታወቁም። ፕሬዚዳንቱ ዛሬ ባወጡት መግለጫ እንደተለመደው የአጋር ሀገራትን ድጋፍ ጠይቀዋል። በቴሌግራም ቻናል ላይ በተለቀቀው በዚሁ የፕሬዚዳንቱ አጭር መግለጫ ለዩክሬን የሚደረግ የተረጋጋና ቀጣይነት ያለው ድጋፍ ሞስኮን ወደ ዲፕሎማሲ ሊገፋት ይችላል ብለዋል። በዚህም የአጋር ሀገራትን ተጨማሪ ድጋፍ እየጠበቅን ነው ሲሉ ገልጸዋል። በበዓል ሰሞን ሩሲያ በዩክሬን ሰማዮች ላይ ግላይድ ላይድ የተሰኙ አንድ ሺህ ሰባ ቦምቦችን ስታዘንብ ከአንድ ሺህ በላይ ድሮኖችን አስወንጭፋለች ነው የተባለው። ከትናንት ወዲያ አርብ በምስራቃዊቷ የሃርኪቭ ከተማ የተፈጸመው ጥቃት ከሁሉ የከፋ እንደነበረ ያመለከቱት ፕሬዚዳንቱ ለበርካታ ሰዎች እልፈት ምክንያት መሆኑንም ጠቅሰዋል። ሩሲያ ዛሬ በመኖሪያ ህንፃዎች ላይ ባደረሰችው ጥቃት የሞቱ ሰዎች ቁጥር ወደ አራት ከፍ ማለቱን ባለስልጣናት አስታውቀዋል። በጥቃቱ ሰላሳ ሰዎች የቆሰሉ ሲሆን ከፈራረሰ ህንፃ ውስጥ በህይወት የተረፈ ሰው የማውጣት ጥረት መቀጠሉን የጀርመን ዜና አገልግሎት ዲፒኤ ዘግቧል። ጀርመን ውስጥ ጥገኝነት የሚጠይቁ ሰዎች ቁጥር በከፍተኛ ሁኔታ ቀነሰም ቢልት አምዞንታግ የተሰኘው የዕለት እሁድ ጋዜጣ ከጀርመን የፌዴራል የሀገር ውስጥ ጉዳይ ሚኒስቴር ያገኘውን መረጃ ዋቢ አድርጎ ዛሬ እንደዘገበው ባለፈው የጎርጎርሳውያኑ 2028 የጥገኝነት ማመልከቻ ያስገቡ ሰዎች ቁጥር በ82000 ወይም ደግሞ በ32.8 በመቶ ቀንሷል። በጠቅላላው ባለፈው ዓመት 168543 ሰዎች የተገን ማመልከቻ አስገብተዋል። እንደ ጋዜጣው የቁጥሩ መቀነስ ከስደተኞች ፖሊሲ ለውጥ ጋር ይያያዛል። ስደተኞች ወደ ጀርመን ሳይገቡ ከድንበር እንዲመለሱ ማድረግ የቤተሰቡ ውህደትን ማገድና የተፋጠነ የጀርመን ዜግነት መስጠት ማቆም የፖሊሲ ለውጡ አቃል ናቸው። ስደቱን በግልጽና ወጥነት ባለው መልኩ እየተቆጣጠረ ነው ሲሉ ለጋዜጣው የገለጹት የጀርመን የሀገር ውስጥ ጉዳይ ሚኒስትር አሌክሳንደር ዶብሪንት በአውሮፓ የስደተኞች ፖሊሲ መቀየሩም ዓለም አቀፉ ማህበረሰብ ግልጽ ሆኗል ብሏል። በጎርጎርሳውያኑ 2023 በጀርመን ከ350 ሺህ በላይ ሰዎች ጥገኝነት ጠይቀው ነበር። ይህ ዶቼ ቬለ ነው። አድማጮች ዜናውን ለማብቃት ርዕሶቹን አንዳፍታ ላስታውሳችሁም። በናይጄሪያ ማዕከላዊ ኒጀር ግዛት ታጣቂዎች ባደረሱት ጥቃት በትንሹ 30 ሰዎች ተገደሉ። የየመን ተገንጣይ ቡድን በትንሹ 80 ያህል ወታደሮቼ ተገደሉብኝ አለም። ለትናንት ቅዳሜ አጥቢያ በአሜሪካ ወታደሮች ተይዘው የተወሰዱት የቬንዙዌላው ፕሬዚዳንት ኒኮላስ ማዱሮ የእጽ ዝውውር የሽብር ወንጀል ክስ ሊመሰረትባቸው ነው። ሩሲያ በአውሮፓውያኑ አዲስ ዓመት ሰሞን በዩክሬን ላይ ከ200 በላይ የአየር ጥቃት መፈጸሟን ፕሬዚዳንት ቮልዶሚር ዜሌንስኪ አስታወቁ። ጀርመን ውስጥ ጥገኝነት የሚጠይቁ ሰዎች ቁጥር በከፍተኛ ሁኔታ ቀነሰ። ዜናው በዚሁ አበቃ። ጤና ያስጥልኝ።